የመድረክ ሊቀመንበር ነኝ። እሺ ፕሮፌሰር በየነ ጴጥሮስ፣ አቶ አዳነ ወደ እርስዎ ልመለስ። እሺ አዳነ ጥላሁን፣ የመላው ኢትዮጵያ አንድነት ድርጅት ዋና ጸሐፊ ከ መጀመሪያውና ዋና ብለው ከተነሱበት ችግር እንነሳ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ትናንትና ለመንግስት ያለን አመለካከት ነው አንዱ ዋናው ችግር ብለው ነበር የተነሱትና እስቲ እናዳምጥ። ያሉትን ዋናው ቁልፉ ችግር ከተፈታ ደግሞ አብዛኛው ችግሮችን ሊፈታ ይችላል ተብሎ የተቀመጠው ግን ለመንግስት ስልጣን ያለን አመለካከት ለመንግስት ስልጣን ያለን አረዳድና ተግባራዊ አፈጻጸም ይሄ ጉዳይ ወሳኝ ጉዳይ ነው ብሎ ተመልክቶታል። ይሄን ያለበት ዋናው ምክንያት እንግዲህ ይሄ ካፒታል ክምችት የሚካሄድበት ሀገር ነው። የካፒታሊስት ኢኮኖሚ እየገነባ እንደመጣን ሁሉ አሁን አመራር ላይ የተቀመጠው ኃይል ራሱ እንደ ሻማ እየቀለጠ ሌሎች ሀብታም እንዲሆኑ፣ ሌሎች እንዲበለጽጉ እንዲያደርግ የሚጠበቅበት አመራር ነው። ይሄ እንግዲህ በታሪኩ ኢህአደግ ግዙፉን የደርግ ስርዓት በሚደመስስበትም ጊዜ ካስቀመጣቸው እሴቶች መካከል ለህዝብ ራስን የመስጠትና ለህዝብ የመኖር ጉዳይ ወሳኝ ጉዳይ ነው ተብሎ የተያዘ ነው። ነገር ግን ነባራዊ ሁኔታው ተቀይሯል። አሁን ነባራዊ ሁኔታው በተቀየረበት ሁኔታ ይሄ አመራር የመንግስትን ስልጣን የሚያይበትና በተግባርም የሚፈጽምበት ሁኔታ በሚገባ ካልተቀየረ፣ አሁን ባለንበት ደረጃ የጉዟችን እንቅፋትነት እና መሰናክል የበዛበት ጉዞ ይሆናል ማለት ነው። ስለዚህ ይሄ በተደጋጋሚ በተለያየ ደረጃ የሚታይ ጉዳይ ነው። እናም ይሄንን በምንገመገምበት ጊዜ ይሄ ችግር መኖሩን በግልጽነት ሳይደባበቅ ሳንሸፋፍን ተወያይተን ይሄንን ነገር ማረም ማለት የወደፊት ጉዟችንን ለማስተካከል ለመስፈንጠር ትልቅ እድል ይፈጥርልናል። ስለዚህም የመንግስትን ስልጣን የምናይበት አተያይ በሚገባ እንደገና ተግባራዊ አፈጻጸሙም በሚገባ ተፈትሾ ደረጃ በደረጃ ስርዓት የሚይዝበትን ሁኔታ ማመቻቸት፣ ሌሎችን ችግሮችንም ለመቅረፍ ወሳኝ ነው ተብሎ ነው የተወሰደው። ፕሮፌሰር በየነ ጴጥሮስ ምንድን ነው ለዚህ የጠቅላይ ሚኒስትሩ አባባል የእርስዎ ግንዛቤ? ያለን ግንዛቤ በአንድ መንግስትና ህዝብ መካከል በአንድ ዴሞክራሲያዊ ስርዓት ውስጥ ሊኖር የሚገባውን ግንኙነት ጨርሶ ያዛነፈ ነው እና ጠቅላይ ሚኒስትሩ ኢህአደግ ለህዝቡ ምንድን ነው ባለ አደራ ነው አይነት ነገር ነው ንግግራቸው። ለኔ ትርጉም የሚሰጠኝ ከህዝብ ይሁንታን አግኝቶ ህዝብን የሚያገለግል መንግስት ሳይሆን ችሮታ ለህዝቡ ነው የሚፈጽም የሚያደላድል አይነት መንግስት እንደሆነ ነው አድርገው ያስቀምጡት። እኛ ደግሞ የችግሩ ዋና መሰረቱም ይሄ ራሱ ነው። ህዝቡ እኮ ከነሱ እንደው ችሎታ እና የምንጠባጠብ ነገር በአስተዳደርም በምንም በሀብቱም በምንም አይደለም። የሚፈልገው ለሁሉም የጨዋታው ሜዳ ነው። የተመጣጠነ እና ተደራሽ የሆነ ሁኔታ ውስጥ ዜጎች ያቅማቸውን ያህል ያመርታሉ፣ ተጠቃሚም ይሆናሉ፣ በገበያውም ኢኮኖሚ ይወዳደራሉ፣ በዚህ ሂደት ውስጥ ይጠቀማሉ፣ ሀገሪቷንም ይጠቅማሉ። ስለዚህ ይሄ ያደግ ራሱን እንደ አንድ ምንድን ነው ከላይ ከፈጣሪ እንደምታደል አይነት ነገር እሱም እንደዚሁ ህዝቡን በስልጣኑ እና በችሮታ ለማስተናገድ የምፈልግ አካል እንደሆነ አድርገው በህዝብና በመንግስት መካከል ያለውን ግንኙነት ይሄ እንግዲህ ከኢህአደግ ሪዮታ ለማዊ መሰረት የምነሳ ነው እና አንድ ዲክቴተር የሆነ እኔ ብቻ ነኝ የማውቅላችሁ የምለው ስርዓት የሚኖረውን ግንዛቤ ነው ሲያንጸባርቁ የነበሩት። ይህንን ተገንዝቦት እንደሆነ በእርግጥ ባላውቅም የዚህ አይነት መዛነፍን ነው ያየሁበት። እና ይሄ መለወጥ ያለበት ህዝቡ የስልጣኑ ባለቤት ነው የምለውን ነው መርህ የሳተ አባባል ነው እና ይሄ ደግሞ ገላጫቸውም ነው ያው በግድ ነው የተቀመጡት መተው ራሳቸውን ህዝብ ላይ የሾሙ ናቸው እና ይሄ ሹመትን በአግባቡ አልተጠቀምንም የሚል አይነት ንግግር ነው ማለት የምችለው አመሰግናለሁኝ። ፕሮፌሰር አቶ አዳነ ጥላሁን፣ በእርሶ በኩልስ ምንድን ነው ያሉት ሀሳብ? እኔ የጠቅላይ ሚኒስትሩን ይህን ንግግር የምረዳው አንድ ዲሞክራሲ በሰፈነበት ሀገር የሚነገር አይነት አባባል ሆኖ ነው። ዞሮ ዞሮ ግን የኢትዮጵያን ተጨባጭ ሁኔታ ስናየው ለመሆኑ ኢህአዴግ የዲሞክራሲ የመሰረተ መንግስት ነው ወይ የሚለው እናነጋግረን እና ኢህአዴግ በመጀመሪያ ደረጃ ላይ ዲሞክራሲ ከቃል በዘለለ ከጭምብልነት በዘለለ በምን ተአምር በተግባር ላይ የዋለ መንግስት አይደለም። ይህም ብቻም አይደለም፣ ሙስና የነገሰበት ስርዓት ባለበት እንትን ላይ አሁን ጠቅላይ ሚኒስትሩ የሚናገሩትና በመሬት ላይ የምናየው ጭራሽ የሚገናኝ ነገር አይደለም። ለህዝብ አሳቢ መንግስት ቢሆን ኖሮ በትክክል አሁን ሰት ያሉት ነበር። ለህዝብ ሀሳቢ መንግስት ግን አይደለም። ያደግ ነው እኛ እያልን ያለ ነው። ዲሞክራሲያዊ መንግስት አይደለም ነው እያልን ያለ ነው። መልካም አስተዳደርን ያሰፈነ መንግስት አይደለም ነው እያልን ያለ ነው። በሙስና የተዘፈቀ እጅግ በጣም በርካታ የሆነ ባለስልጣን ያለበት አገዛዝ ነው እያልን ያለ ነው። በተለይ ከአስራ ዘጠኝ ዘጠና ሰባት አመተ ምህረት ምርጫ ወዲህ በዚህ ሀገር ላይ እኮ ያለው ችግር በአጠቃላይ ስታየው ስር የሰደደ ችግር ነው። እንደዚ አሁን ጠቅላይ ሚኒስተሩ እንደሚሁት በጣም በቀላል ደረጃ ቀንጨባር ከምታልፈው እኮ ነገር አይደለም እኮ። እኔ ማአት ነገር እኮ ንገር የብትለኝ እነግርሃለሁ፣ የችግሩን መንስኤም እኮ ብቻ አይደለም። ይሄ መንግስት ዲሞክራሲያዊና ሰብአዊ መብትን የማያከብር መንግስት ነው። በስልጣን የባለገ መንግስት ነው። ከትንሽ እስከ ትልቅ ያሉ ባለ ስልጣናት በሙስና የተዘፈቁበት መንግስት ነው። ህዝብ ያልመከረበት ፖሊሲ ወደ ህዝብ የሚያወርድ መንግስት ነው። የኑሮ ውድነት ጣራ ሲነካ መቋቋም ያልቻለ መንግስት ነው። የመሰረተ ልማት የሚያጓቱት መንግስት ነው። እርሃብ የተስፋፋበት መንግስት ነው። በፖለቲካ ስበብ ዜጎች የሚታሰሩበት፣ የሚዋከቡበት፣ የሚገደሉበት ስርዓት ነው። በታሳሪዎች ላይ ኢሰብአዊ ምርመራ የሚካሄድበት መንግስት ነው። የውስን ግለሰቦች ምንጭ ያልታወቀ ያልታወቀ አስደማሚ ብልጽግና የሰፈነበት ሀገር የሚገዛ መንግስት ነው።

በጠቅላይ ሚኒስትሩ የሚነገረው እኔ እንደና ያድም በጭራሽ አይዋጥልንም። ሌሎችም በጣም በርካታ ነጥቦች ላነሳል ይችላሉ። በዚች አገር ላይ ያሉ ሕጸቶች ርሻሉ ኢህአደግ ብዙ ጊዜ ችግሮች እንደሚያጋጥሙትና እንደውም ብቃቱም የሚለካው ችግሮቹን በሚጋፈጥበት መንገድም ጭምር እንደሆነ ጠቅላይ ሚኒስትሩ ተናግረዋልና ና እስቲ በዚህ በኩል ደግሞ ያሉትን እንስማ። የኢህአደግ ብቃት የሚለካው በሚያጋጥሙት ችግሮች አይደለም ብቻ አይደለም። የኢህአደግ ብቃት የሚለካው ችግሮች ሲያጋጥሙ እነዚህን ችግሮች በአግባቡ ገምግሞና ተረድቶ ለእነዚህ ችግሮች ብቁ መፍትሄ አስቀምጦ እነዚህን መፍትሄዎች ተግባራዊ በማድረግ በሚያመጣቸው ለውጦች ነው የሚመሰክረው። ፕሮፌሰር፣ እንግዲህ ዝም ብሎ እኮ መመጻደቅ እኮ ነው ወይ? ምንድን ነው አንድ ቡድን በአንድ አይነት ምንድን ነው ግንብ ውስጥ ወይም ምንድን ነው ሎሎ ውስጥ ራሱን አስቀምጦ በዚያው ማሰብ ሲጀምር የዚህ አይነት ሀሳባዊ የሆነ መሰረተ ቢስ የሆነ አስተያየትን ስለ ራሳቸው ማንሳታቸው ምንም ምገርም አይደለም። እና እኔ ያለፈ አምስት አመታት በጣም ሌት ተቀን ኢህአደግን ስርአት ነው ሲከታተለው እና ሲታገለው የኖርኩም ሰው ነኝ። ወደ ሽግግሩ መንግስት አካባቢም ለተወሰነ ጊዜ

ነው እንደምለው እንደምትለው አዘፋኝ አይነት ነገር ነው። ዘለአለም ችግር እንደፈጠረ ነው። ዘለአለም እንደው ከዚህ በፊት ታይቶ የማይታወቁ አዳዲስ አይነት ችግሮችን እየፈጠረ ነው። ያንን ችግር መፍትሄ ሰጠን ምለው የህዝብን ችግሩ ስፈጠር ህዝቡ ተቃውሞ ሲያሰማ ወይም እንዳልተመቸው ነው ይህንን ለማንጸባረቅ ሲሞክር ሄዶ መጨፍለቅ ነው። እና ያ ነው መፍትሄው ማለት ነው። ይህንን ነው ነው የማውቀው እንግዲህ። እንደ በኔሶሊና እኒው ከተባለ ኢህአዴግ ችግሮቹን ይፈጥራል ከየትም መቧጦ ማለት ነው። በሰላም የተቀመጠበት መካከል ችግር ይፈጥራል። ከዚያ በኋላ ህዝቡ ተቸገርኩ ብሎ በምንቀሳቀስበት ጊዜ እንዴት ደፍራችሁ ብሎ መደፍሰት ነው። ይህንን በብዙ ቦታዎች በከለት ዕለት በሚያከናውናቸው ሁሉ ተግባራት የምታይ ነው እና መፍትሄ መስጠት ነው። በዚህ ጎበዝነ ምንድን ነው? እንደው የቀረው የኢትዮጵያ ህዝብ አንድ መቶ ሚሊዮኑ እስቲ አስተያየት ይስጥበት። እነሱ ስለ ራሳቸው የሚሉት እኮ ይሄ ዝም ብሎ አንድ ግንብ ውስጥ ቁጭ ብለው የሚያስቡት ከበታች ከምሏቸው ነው፣ ካድሬዎች የሚያገኙትን መረጃ ብቻ ይዘው ይህንን በጣም አሳፋሪ የሆነ እንትን ሙዚቃ ደጋግሞ ከሚያሰሙ እስቲ እንደው ህሊና፣ ሰው ህሊና ካላቸው ህዝቡን መስማት ያድን ነው ብጀምሩ እና እዛ ላይ ነው አሁን ልዩነቱ ያለው ኢህአዴግ ችግር ፈጣሪ እንጂ ችግር ሲፈታ እኛ አይተናናቅም እስቲ ወደ አቶ አዳነ ልመለስና እርሶስ ምን ይላሉ የእርሶስ ፓርቲ ሀሳብ ምንድን ነው ጥሩ እኔ ፕሮፌሰር ባሉት ማማለው ኢህአዴግ ችግርን ተጋፍቶ የሚያልፍ መንግስት ሳይሆን ችግር ፈጣሪ መንግስት ነው በሚለው እኔ በምሳሌ ላሳይ አነሳሱን እነሳ ኢህአዴግ ስልጣን እንደያዘ ወደ ሽግግር መንግስት ነው መጣ ያለው በዛን ሰዓት የተሰባሰቡ ቡድኖች በህዝብ ይሁንታ ተመርጠው ህዝብ የወቀሉ ሳይሆን በአብዛኛው በደመነብስ በጓደኝነት የተሰባሰቡ ነበሩ። የመጀመሪያው ችግር መንግስትን ትላ እንግዲህ፣ እግዜር ያሳይ በዛን ሰዓት እንኳ ራሱ ህጋዊ መንግስት ሳይሆን ምርጫዎች ሳይገባ ነው። ኤርትራ ያስገለጠ ነው ህዝብን አማስማር አይደለም። ይሄ ራሱን የቻል አንድ ትልቅ ችግር ነው። አገሪቱን ያለ ወደብ ያስቀራት ህዝብ ውክልና ሳይሰጠው፣ ይሄ ራሱን የቻለ አንዱ ችግር ነበረ ከመጀመሪያው ካነሳሱ ሌላውን እኮ የህዝብ ይሁንታ ያገኝ ስልጣን የተቆናጠጠ ያደግ ያለ ህዝብ ይሁንታና ያለ ህዝብ ፍላጎት ከህግ ውጭ ኤርትራን ማስገንጠሉና ሀገሪቱን ወደብ አልባ ማድረጉ አምሮ ኮን አለፈ። ራሱ ጠቅላይ ሚኒስተሩ እኮ እንዳውም በኤርትራ ጦርነት ጊዜ ለምንድን ነው አሰብ ወደብን አልተመለሰ ተብሎ ሲጠየቁ ምንድን ነው ያሉት? የግመል ማፈንጫ ያርጉ የግመል መፈንጫ ያድርጉት ብሎ እኮ በቀልድ እና በአማርኛ ሸውደው እኮ ነው ያለፈ። ስለዚህ ኢህአዴግ እንደውም ከአነሳሱ እስካሁን ድረስ ከችግር የወጣ አደለም፣ እንኳን ችግር ተጋፍጦ ነው ያለው። እርግጥ በእነሱ ሊመስላቸው ይችላል። ምክንያቱም ጥያቄ ምላሽ አግኝቶ ብ ነው ትልቋ አንኳት ጥያቄ ባለፈው ሲጠይቀኝ ነግር ያለው የወልቃይትን የኦሮሚያን ችግር እኮ እንደ ክብሪት እንደመነሻ ሆነ እንጂ ስር የሰደደ ችግር አለ ሀገሪቱ ውስጥ ያልኩ ከዚህ በመነሳት ነው። ሌላውን የፌደራል አከላለሉ እኮ ህዝቡ ተቀብሎት አይደለም የተከለለው ኮ በቋንቋ። እጅግ በርካታ ወጣት የረገፈበትን የኢትዮ ኤርትራ ጦርነት ብታይ በማን አሸናፊነት የተደመደመ ቢያንስ ሰባ ሺ ሰማኒያ ሺ ወጣት አልቋል ተብሎ

ኢህአደግ ችግር ፈጣሪ መንግስት እንጂ በህዝብ ላይ ችግር ፈቺ ሆኖ እኔ በበኩሌ አላየውም። እንደ ናያድም ይሄ ነው አቋማቸው። ኢህአደግ ራሱን ሲገመግም የመጀመሪያው አይደለም። በየጉባኤው ላይ ችግር አለብኝ ይላል። ኢህአደግ ሁልጊዜ እየወጣ መግለጫ ይሰጣል። እንደውም በአንድ ወቅት ጠቅላይ ሚኒስትር መለስ ዜናዊ ታስታውሱ እንደሆነ በህወሓት ውስጥ ክፍፍል ተፈጥሮ በነበረበት ጊዜ እጅግ የከበዱ ቃላትን ተጠቅመው መልሶ ለመናገር የሚከብድ ነው ለሚዲያ ተበላሽተናል ብለው ነበረ። በቅርቡ ደግሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ማንም ላይ ጣቶች ሀብቶቻችንን አንቀስርም የራሳችን ነው ችግሩ ብለው ነበረ። በትናንትናውም ንግግራቸው ላይ ተመሳሳይ ሀሳብ ሰንዝረዋል። እስቲ እናዳምጡ። ሁላችንም በአንድ ልብ በአንድ ሀሳብ እንደገና በጥልቀት መታደስ ይገባናል። በጥልቀት መታደስ እና መስተካከል ይገባናል የሚል ውሳኔ ያሳልፈን የተነሳንበት ነው። ይሄንን የኢህአደግን አቋምና ውሳኔ እናንተ እንዴት ነው የምትገመግሙት? የምትጠብቁት ነገር አለ ወይ? እስካሁን ድረስ ከሄዳችሁበት መንገድ ተስፋ የሚያጭር ነገር ይኖራል ብላችሁ ታስባላችሁ ወይ? አቶ አዳና፣ እንደመያዝ ከእነሱ የምንጠብቀው ሁሉም ነገር አይኖርም። እንዲያውም አንሳው ካልተኝ በትክክል ኢህአደግ ራሱን የሚገመግም ከሆነ የጠቅላይ ሚኒስትራችን እኮ ካቢኔ መበተን የነበረበት ዛሬ አለ እንደውም ካልክ በሰለጠነ ፖለቲካ በትክክል ራሱን ገምግሞ በህዝብ ሀሳቢ መንግስት ቢሆን ኖሮ ይሄ መንግስት በመጀመሪያ ደረጃ ራሱን እንዳውም ስልጣን ለቅቄያለሁ ማለት የነበረበት አይ አይሲ ሰላሳ ኢትዮጵያውያንን ባረደበት ወቅት ነበረ። ይሄ እንግዲህ እንደ ሰለጠነ መንግስት አሁን ለምሳሌ በዓለም ላይ በሀያ አንደኛ ክፍለ ዘመን ያሉ እንግዲህ ምንም ውሰድ፣ የእንግሊዝ ጠቅላይ ሚኒስትር ለምንድነው የለቀቀው? የእሱ አቋም ከህዝቡ አቋም ጋር ስላበደመት የህዝቡን አቋም አከበረ። ግን ያበቀቀ ማምጣት ያለበት እኛ ሀገር እንደዛ ነው። እደማሲሱ ያለው እዛን ሰዓት እንደውም እሱ እንደውም እንዲከበር ነበር የፈለገው ሰላማዊ ህዝብ ከሆነ እንደገና ወደ ማሰር የተገባው አንድ አንድ ያዝሉ። በሁለተኛ ደረጃ ይህ መንግስት እንደውም ለህዝብ አካባቢ ከሆነ ስልጣን መልቀቅ የነበረበት የወረውኑ ያሽግር በጋሮ ሲከሰት ነበር።

የኢህአደግ ምንድን ነው ገዢ ቡድን ተሰባስቦ ይህንን ሀገር ልክ በምርኮ እንደያዘው አይነት አርጎ ስመቸው በችሮታ መልካም ነገሮች የሚያደርግ ሌላም ጊዜ ከሱ ፈቃድ ከወጣ ደግሞ ይህንን የሀገሪቷን ሰራዊት ሁሉ ጭምር እዞ በጉልበት አንበርክቴም የልቤን እስከማያደርስ ድረስ እቆያለሁ ብሎ መቀመጡ ነው። አሁን ያለ ምንም ማድበስበስ ነው ይፋ ሆኖ የወጣው። ይሄ ኢህአዴግ ስልጣን ዙሪያ የተሰባሰበው ቡድን የራሱን የውስጥ አሰራር የተጨማለቀውን አንዴ በስ ይሰናል አንዴ ሌላ ጋር አጠቁም ሌላ ምና እነሱ ይህንን የውስጣቸውን ምንድነው የተበላሸ የገማ የከረፋን የፖለቲካ አሰራራቸውን ማጥራት እስከሚችሉ ድረስ የኢትዮጵያ ሕዝብ መሰቃየት አለበት። እንዲ እንዴ ይህንን እኮ ሀገር ላለፉት ሀያ አምስት አመታት ቤተ ሙከራ ነው ያደረጉት እኮ በሰው ሕይወት በሀገር ሕይወት ሙከራ እየተደረገ አይኖርም። ፕሮጀክቶቻቸው ይሄ ለልማትም ሌላም ምናምን የምሏቸው ሁሉ በአብዛኛው ሙከራዎች ናቸው። ስለዚህ በዚህ በኢትዮጵያ ሕዝብ ህይወት ውስጥ እስከ መቼ ነው እየሞከሩ እንዲኖሩ የሚፈቅድላቸው? እኔ አሁን በጣም ተስፋ የቆረጥኩበት ጉዳይ ነው። ይሄ ይሄን በዚህ ገና ውስጣችንን መርምር ምናችን ምርምር እንዴ ብፈልጉ ያንን በራሳቸው እንትን ያድርጉ። የአገሪቷን እና የሕዝቡን ህይወት ከነሱ ውስጣችን እናጥራ እናጥራ ከምሉት በጣም አስነዋሪ እና የወረደ የዘቀጠ እንትን እኛን ምናለ ምናል ቡቶውንና ይህንን በራሳቸው ቤት ቢፈልጉ ያንኑ ነው ሲያደርጉ ነው። ጭቃን በወቅቱ እኮ እንቦጭ ነው። ይህንን ነገር ላለፈ ሀያ አምስት አመት እኮ ሰምተናል። እንደ ይሄ ሀገር ምርኮኛ ነው። እንደ ይሄ ህዝብ ምርኮኛ ነው። የራሳቸውን የቤት ውስጣቸውን ማጥራት ያቃተው ጉድን ህዝቡን ህዝቡ ላይ እየቀለደ ነው። ሀገሪቷን ለከፍተኛ አደጋ እየዳረገ ነው። ስለዚህ በእለቱ እኔ ከብዙ ጊዜ ማሰብና ማሰላሰልና አውጥቻ ውልጄ ከማየት በመነሳት ይሄ መንግስት ይሄ ቡድን እንደው ትንሽ እንደው እንደው ህሊና ቢኖረውና እንደው አንዳንድ ነው ብርሃን ማየት ብችል ምርጫ ነው ማካሄድ አለበት። ምርጫ ምርጫ ነው ማካሄድ አለበት። ይሄ አምስት አመት ብሎ ሙዝዝ ብሎ የተቀመጠውን ይኸው ሀያ አምስት አመት ቆይቶበታል። ለምን እንደምንቆይም አይገባኝም። ህዝቡ ይኸው ተነስቷል። ከዚያ በላይ ምን አይነት ማስረጃ ነው የሚፈልገው ኢትዮጵያ ህዝብ እንዳልፈለገው የእነሱ ራሳችንን መርምር እንገማገም ምናምን እሱን አስረ ስራኮቱ ሊኖሩ ይችላሉ። ይሄ ፓርቲያቸው የውስጥ ስራ ነው፣ ግን ሀገርንና ህዝብን ያላገለገለ አካሄድ ነው። ይህንን የማይገነዘብ ጭንቅላቱ በምን እንደሆን የደነዘዘ ቡድን ይህንኑ መላልሶ መላልሶ መላልሶ ይሄ የተሰበረ ሙዚቃ መሳሪያ አይነት ያን ያሰማናል። ሰለቸን እኮ ፕሮፌሰር በየነ። በነገራችን ላይ አሁን ጠቅላይ ሚኒስትሩ በመጪው ጥቅምት ፓርላማው ሲከፈት በአዲስ መልክ የተዋቀረ መንግስት እንደሚቀርብለት ወይም እንደ መፍትሄ ብለው ጠቅላይ ሚኒስትሩ የጠቆሙትን ሐሳብ ነበረ ያነሱት በዚሁ በትናንትና መግለጫቸው ላይ እና ይሄ የለውጥ ሐሳብ ከጠቅላይ ሚኒስትሩ ተነስቷል። አዲስ ወይም የታደሰ መንግስት ይዘን እንቀርባለን የሚል ይሄ መፍትሄ ሊሆን ይችላል እንግዲህ። ምንድን ነው ይሄ ጉልቻ መቃ ወጣ ያጣፍጥ የሚባል አባባል እኮ አለ። ይሄ በጣም ነው ብዙ ብዙ ትርጉም ያለው ነው። ስለዚህ አሁን ከህዝቡ ነው ቦት ኦፍ ኮንፊደንስ ማግኘት ያለባቸው፣ የመተማመኛ ድምፅ መጠየቅ ያለባቸው ሰው ከጠቅላላው ከኢትዮጵያ ህዝብ ነው እምነት ማግኘት ያለባቸው። ይህንን ሀገር ቀጥለው ለማስተዳደር ብቃት ይኖራቸው አይኖራቸው ይሄ እነሱ እዚህ ስብሰባ ውስጥ ይሄ የራሳቸው ብቻ ካድሬ ስብሰባ ነው። ስብሰባ የሆነውን ታላማም እዛ ወሰዱም ምን አረጉም ስራ አስፈጻሚ ውሳኔም አሉ ማዕከላዊ ምክር ቤት ውሳኔም አሉ። ያው እኮ ነው ያው ያው ያው ቡድን ነው ዝም ብሎ እኮ የምተራመሰው። ስለዚህ ከነዚህ ምንም የሚመጣ ነገር የለም። ይህንን ደጋግመን አይተናል። አሁን መሆን ያለበት የኢትዮጵያ ህዝብን ይሁንታ ማግኘት አለባቸው። ይሄ ደግሞ በምርጫ ነው ሊሆን የምችለው። እስቲ እሺ ውይይታችንና ትኩረታችን አጣጫው ወደዛ ነው መሆን ያለበት እስቲ አቶ አዳነ እዚህ ላይ ያክሉልኛል ነገር ግን አንድ ጠቅላይ ሚኒስትሩ ያነሱት ነገር አለ አሁን ፕሮፌሰር በየነ ጴጥሮስ ላነሱት ጉዳይ ምናልባት ሌላ መልስ ሊሆን ይችላል የሚል ስለዚህ ስርዓት ተናግረዋል ጠቅላይ ሚኒስትሩ በቀላል የሚናድ ስርዓት አይደለም እንዳታስቡ አይነት መልእክት ነው ያስተላለፉት። እስቲ ያሉትን ላስደምጣችሁ። በአጭር ጊዜ በትንሽ ግፊት የሚፈርስ አድርጎ የሚያይ ሰው ካለ የህዝቡን ባህሪም የማያውቅ ነው። የፌዴራላዊ ዴሞክራሲያዊ ስርዓታችንንም ባህሪ የማያውቅ ነው። ኢህአዴግንም እንደ ድርጅት ታድሶ በከፍተኛ ለውጥ እመርታ ውስጥ የሚገባ ድርጅት መሆኑንም ያለመረዳት ነው የሚሆነውና በእኔ እምነት ይሄ ስርዓት እንኳን አሁንና ድሮም ያልፈረሰ በከባድ ችግር ውስጥ እንኳን ገብቶ የማይፈርስ ስርዓት ነው። ስለዚህ በዓለት ላይ የተመሰረተ ስርዓት አለን ብሎ ማመን ጠቃሚ ይሆናል። በዓለት ላይ የተመሰረተ ስርዓት ነው። አቶ አዳነ ከርሶ ልነሳ እስኪ። ጥሩ፣ በመጀመሪያ ደረጃ በቅድሙ ላይ አንድ ትንሽ አስተያየት፣ እሺ። አዲስ መልክ ተዋቅረን ጥቅምት ላይ እንመጣለን ተብሎ ግልጽ ያልሆነ እንደውም አድፈን ፍኖ ለማለት የተደረገን ትምህርት በመጀመሪያ እንዴት ብሎ ነው የሚታደሰው? መቶ ፐርሰንት ፓርላማ የተቆጣጠረ የህዝብ ተወካዮች ምክር ቤት ባለበት ሀገር ላይ እንደ አዲስ ምርጫ አስመርጠው ነው ወይስ ደግሞ ይህን የሚይዘው ይህ የሚይዘው ከሆነ ያው ቅድም ፕሮሴሰ እንዳሉት ጉልቻ በመቀያየር ነው የሚሆን። እንደ አዲስ ምርጫ እናካሄዳለን ከተባለ ደግሞ ራስ ሜታለ ሌላ ሂደት ውስጥ ነው የሚገባው። ግልጽ አይደለም። ራሷ ይጭ ሆን ተብላ ለማታደል እዚህን ለማጠናገር የተጨመረች ምክንያቱም ሕገ መንግስቱ ራሱ ስለማይፈቅድ ማለት ነው። ይሄ በቀላል በቀላሉ አይናድም። ይህ አይናድም። ለምን አንደኛ ነገር ሚሊታሪውን ሁሉ የጦር ኃይሉንም የፖሊሱንም በአጠቃላይ ሙሉ በሙሉ ቁጥጥር ስር ነው። በአብዮታዊ ዲሞክራሲ ጸበልነት ተጠንቆ የገባ ሚሊታሪ የያዘ አካል እንኳን ይሄን አይደለም ሌላም ቡ ሌላፋ ያስኬዳል። ምክንያቱም የህዝብ ጥያቄ እንኳን ተቀበልም የህዝብ ጥያቄ የማይሰማ መንግስት ደግሞ በቁርበት በጥም ከስልጣን ስለሚ ትክክል ነው አባባላቸው ጠቅላይ ሚኒስተሩ። ምክንያቱም ሀይሉ ያለው አሁን ጊዜ ታሪው ላይ ነው። የህዝብን ጥያቄ የሚሰሙ ቢሆንማ ቅድም ነግር ያለው እኮ ቅድም እነዛ ሶስት ነጥቦች እንትን እንደሚልበት ወቅት በክብር ይሰናበት ነበረ የጠቅላይ ሚኒስተራችን ካቢኒ። ስለዚህ የህዝብን ህብቅ የማያከብር ደፍጥጦ የሚያዝ ስርአት አምባገነን መንግስታት በታሪክ ሁኔታ ይ ይሄ ነው። ህዝቡ ሙሉ በሙሉ ተነስቶ እንትን እስካላደረገ ድረስ አዎ የነሱ ይሄ አሁን ያዋቀሩት መንግስት በምንም ተአምር አይወድቅም ይህን አባባላቸው በቀነሱ አይናድም ምክንያቱም ሚሊታሪው ውህ ጉልበቱም መሳሪያውም እንደሱ ጋር ስላለ ማለት ነው እና ይሄ አባባላቸው ለእኔ አይደንቀኝም ምናልባት መጨረሻ ላይ ግን በሀገር ውስጥ ያሉ ህጸጾች ምን ይመስላሉ የሚለውን ድል ሚስተላይ ከሆነ እመለስበታለሁ ለጊዜው ይሄ ነው ምንሰጥ ማለት እሺ ጠቅላይ ሚኒስትሩ ያሉት ግን አሁን አቶ አዳነ ካነሱት ወታደራዊ አቅም ጋር ተያይዞ እንዳልሆነ መቼም ግልጽ ነው። ትገነዘባላችሁ እና የእሳቸውን መልእክት እንዴት ነው የሚረዱት፣ ፕሮፌሰር በየነ ያ መልእክታቸው ራሱ ምንድን ነው ውል ያጣ ነው። በአንድ ሀገር ነው ሀገራዊና ህዝባዊ ኃላፊነት ያለው አካል ስላለው ጡንቻ አያወራም? ይሄ ነውር ነው። አለት ላይ ነው የቆመው ስርዓታችን። ምንድን ነው ምን የሚባለው? ይሄ ደግሞ ነው የትም ሀገር ዓለም ውስጥ ወደ ታሪክ መለስም ብለን ብናይ የአምባገነኖች ሁሉ ተስፋ በዚህ አይነት ነገር ላይ ነው ነው የምዋቀረው እና ይህ ደጋግሞ የተሰማ ነው። ሁሉም ሀገር ያሉቱ ጠንካራ ነኝ፣ መሰረታችን እንትን ነው ይባላል እና ስለዚህ እኔ አንደኛ በመንግስትና ሕዝብ መካከል ያለውንም ግንኙነት ነገር ጨርሶ የሳቱት ሆኖ ነው የማገኘው። አንደኛ ይሄ ፌዴራላዊ ስርዓታችን እንዴት እንደሆነ ምናምን ይሄ በኢህአዴግ ርዕዮተ ዓለማዊ ቅኝት ትልቅ ነገር ተሰርተዋል፣ ፌዴራል ስርዓቱ በደንብ ተረጋግቶ ቦታ ይዘዋል ነው ብለው ሊያምኑ ይችላሉ። ይሄ ግን አሳማኝ እንዳይደለና የፌዴራል ስርዓቱ መጥራት እንዳለበት ይሄ በስፋት የምነገር፣ አሁንም የምናየው ህዝባዊ እንቅስቃሴም የዚያውን ነጸብራቅ ነው። ፌዴራል ስርዓቶች ራሳቸውን ምንድነው የውስጥ ነጻነታቸውን ወይም አውቶኖሚ በከፍተኛ ደረጃ ተከብሮላቸው ያለ ጣልቃ ገብነት የሚተዳደሩበት ሁኔታ በኢትዮጵያ ውስጥ የለም። ይሄ በእጅ ዙር የማስተዳደር ምንድን ነው? ይሄ ኒዮ ፌዴራል ወይም ኒዮ ኮሎኒያሊዝም እንደሚባለው አይነት ሁኔታ ነው እየታየ ያለው። በየክልሉ ያለውን አመራር ማን እንደሚለውጥ፣ ይሄ ብርጋድ የታወቀ ነው። የደቡብ አካባቢ ዋናው የበላዩ ሰው በአሁኑ ጊዜ የት ነው አሉጣና በየጉባኤያቸው ማናይም በስራ አስፈጻሚውም በማዕከላዊ ምክር ቤቱም በሁሉም ማናይም ምን ሆነ ምን ሆነ ምን ተከሰተ፣ ምክትላቸው ኃላፊነት ወስቶ እንደምንቀሳቀሱ ነው የምንሰማው። ይሄ በዚያ አካባቢ የተፈጠረ ሁኔታ ነው ወይስ ፌዴራሉ የሚባለው አካል አንድ ተጽዕኖ እየሰራ እየተጫወተ እንዳለ? ስለዚህ ይሄ እኛ

ዝም ብሎ እዚያው ፈጠጥ ብሎ ተቀምጦ አፋችሁን ዝጉ፣ ሰጥ ለጥ በሉ፣ ያው መንገድ እንሰራላችኋለን፣ ሌላም ሌላም ነ የምንጠባጠቡ ነገሮች እናደርጋለን። የምለው ይህንን ህዝቡ ሊሰየው በቃ አመሰግናለሁ አላላቸውም። ይህንን የአለማቱንማ ወጣ እኮ ግንባሩን ለጥይት ሰጥቶ ተቃወመ። ከዚያ በላይ ምን ምንድን ነው እነሱን አሁን የነሱ ስርዓት ጨርሶ በኢትዮጵያ ሕዝብ ዘንድ በብዙሀኑ እነሱ የሚያወሩት ይሄ መለመል የሚሉትን ወደ አምስት ሚሊዮን ካድሬ ነው። የኢትዮጵያ ሕዝብ ደግሞ አንድ መቶ ሚሊዮን እኮ ነው። የአምስት ሚሊዮኑ ካድሬ ድምፅ ነው የሚሰሙት። ይህንን ይዘው ነው የኢትዮጵያን ሕዝብ እንደፈለጉ መንዳት የሚፈልጉት። ይሄ ጨርሶ የማያስገድና እኚህ ጠቅላይ ሚኒስተርም ይህንን በጥልቀት እኔ የተረዱት አይመስለኝም። እዚህ ጋር አንድ ጥያቄ ላንሳላችሁ። እስቲ ፕሮፌሰር አሁን መጨረሻ ላይ ያነሱትን ሁኔታ አንስቶ የተለያዩ ንቅናቄዎች አሉ፣ በቅርቡ የሚታዩ በተለያዩ ክልሎች አካባቢ እና ለእነዚህ እንቅስቃሴዎች ምክንያቶቹ የኢትዮጵያ ታሪካዊ ጠላቶች የሚሏቸው የውጭ ኃይሎችና ጽንፈኛ ዳያስፖራ እንደሆነ በዚህ ንቅናቄ ውስጥ የሚሳተፉ ኃይሎችም ህግ ለማስከበር ሲባል የጸጥታ ኃይሎቻቸው ሁሉ ሕግ የበላይነትን የማስከበር ስራ እንዲሰሩ አዝዣለሁ ያሉበት ነበር። ትናንትና እስቲል አሰማችሁ። በዚህ ሂደት ውስጥ የቆዩ የአገራችን ጠላቶች በተለይም ደግሞ የተፈጥሮ ሀብታችንን በአግባቡ እንዳንጠቀም እንቅፋት ሲፈጥሩ የቆዩ አካላት አሁንም ይህን ፍላጎታቸውን ለማሳካት ሲሉ በጆንያ ብር ለጽንፈኛ ዳያስፖራ አካላት ኢትዮጵያን እንዲያተራምሱ እየሰጡ ያሉበት ወቅት ላይ እንገኛለን። ይህም በመረጃ አረጋግጠናል። ስለዚህ እነዚህ አካላት ጽንፈኛ ዲያስፖራ ተብዬዎች የእነዚህን አካላት ብር እየተጠቀሙ በተለይ አብዛኛውን ለራሳቸው እየተጠቀሙ ግን ክፋዩም ደግሞ ለዚህ ብጥብጥ መሪ ለሆኑ አካላት እያሰራጩ የሚገኝበት ሁኔታ አለ። ስለዚህ የሀገራችን ጠላቶች እኛን ለማዳከምና ለመበታተን በሚሰሩት ሴራ መንግስት ዝም ብሎ ሊያይ አይችልም። ይሄ በዚህ ሂደት ውስጥ ዜጎቻችን እንዳይሳተፉ ከዚህ አካላት ጋር እንዳይሳተፉ የማድረግ ስራ መስራት አለብን። በተለይ ደግሞ በዚህ ሂደት ውስጥ የተሳተፉ አካላትን ያለ ምሕረት ህግ የማስከበር ስራችንን ማከናወን የሚገባን ይሆናል። መንግስት የህግ የበላይነትን ለማስከበር ሁሉንም አቅሙን ይጠቀማል። በእኔ በኩል ይህ የህግ የበላይነት እንዲከበር ለማድረግ ሁሉም የጸጥታ አካሎቻችን ህግ የበላይነትን እንዲያስከብሩ አዝሻለሁ። አቶ አዳነ ምን ይላሉ? ለዚህ እርስ እንግዲህ ዞሮ ዞሮ ኢህአደግ የተለመደ ባህሪው ነው ችግርን ወደ ራስ በማየት ፈንታ ወደ ሌላ ለማላክ ቅጣት መቀሰል ዛሬ የተጀመረ ም አይደለም እንደውም ቢገርምህ አንድ አባባል እንደ ቀልድ አድርጌ ልንገርህ ኢትዮጵያ ላይ የመሬት መንቀጥቀጥ ቢደርስ የውጭ ሀይሎች አበሱት ይባላል የሚል ሁሉ እንትን ነገር አለ ከአደለም ትልቁ ችግር ነው በኢትዮጵያ ላይ ስር የሰደደ ችግር ያመ እነዛን አጠር አድርጌ ላድርግልና ወደ መስ ይመጣለሁ ቅድም የነገርኩ እንዳለሆኑ በመጀመሪያ ደረጃ ላይ በኢህአዴግ መንግስት ውስጥ ለእውቀት ሳይሆን ለፓርቲ ታማኝነት ቅድሚያ የሚሰጥበት ወቅት ላይ ነው ያለ ነው። የግዳጅ መዋጮ ህዝብ ያስመረረበት ወቅት ነው። ያልተጠናና ያልተመጣጠነ ግብር በሀገሪቱ ላይ እየከሰረበት ነው። በልማትና በህገ ወጥነት ነዋሪዎችን የጎዳና ተባዛሪ እየተደረጉ አለበት ነው። ያውም በክረምት ሀገሪቱ በቆሳጥር የታጠረችበት ወቅት ላይ ነው ያለ ነው። የተማሪ የስማይድ ግሽበት እንደጉድ የፈላበት ዘመን ላይ ነው ያለ ነው። የመንግስት ሰራተኛን በኩል አይን የማይታይበት ስርዓት ላይ ነው ያለ ነው። በግብርም በለው በልቀት ነው፣ በዝውውር በለው ቅድሚያ ለወንድ ልጅ፣ ለዘመድ አዝማጭ ወይም ለፓርቲ አባል የሚሰጥበት ስራ ያለበት ወቅት ላይ ነው ያለ ነው። ከአብዮታዊ ዲሞክራሲያ አመለካከት ወጣ ያለ ሀሳብ የሚያራምዱ ግለሰቦች በጠላትነት የሚፈረጅበት የሚፈልግ መንግስት ነው። ሁሉም ህዝብ የአደግ አባል ለማድረግ የሚገደድ እየተገደድ ነው ያለንበት ወቅት ላይ ነው ያለ ነው። የተቃዋሚ ፓርቲ አባላት፣ ደጋፊዎች የሚዋከሩበት ከህዝብ ለመጠጠል የሚጣጣሩበት በስራ መስክ ማግኘት ያለባቸውን ጥቅማትም የተከለከሉበት ወቅት ላይ ነው ያለ ነው። የተቃዋሚ ፓርቲዎች አላማቸውን ለህዝብ እንዳያደርሱ የታሰርንበት ወቅትና እና እንቅፋት በኢህአዴግ የተፈጠረበት ወቅት ላይ ነው ያለ ነው። ሰለሞን ህዝብ ውስጥ ህዝቡ በነጻነት ይወክለኛል የሚለው ግለሰብም ሆነ ፓርቲ በምንም ተአምር መምረጥ ያልቻለበት አምስት የምርጫ ሂደቶችን ያለፍንበት ወቅት ነው ያለ ነው። የድምፅ መስጫ ኮረጆ የሚገለበጥበት፣ የሚቀደድበት፣ ለተቃዋሚ የተሰጠ ድምፅ የሚሰረዙበት፣ ወረቀት ሽንት ቤት የሚገባበት ስርአት ላይ ነው ያለ ነው። የተቃዋሚዎች የምርጫ ታዛቢዎች የሚባረሩበት፣ የሚታሰሩበት፣ የሚንገላቱበት ነ ይሄ ስርአት ለኢህአዴግ ድጋፍ የማይሰጥ አርሶ አደር የብብርም ሆነ የእርዳታ ተጠቃሚ የማይደረግበት ላይ ነው ያለነ ባልና ሚስት እኮ ሳይቀር አስፋቷል ኢህአዴግ የተለያየ ሰበብ እየተፈጠረ ከአቅም በላይ የሆነ በጣም እኛ ባዶ ስ ገበሬዎች የተቀጡበት ማእት መረጃ ልሰጥ እንችላለን። የጥቃቅምና አነስተኛ ተቋም እድር እንኳን ሲሰጥ በዜግነት ሳይሆን የፓርቲ ታማኝነት ቅድሚያ የሚሰጥበት ስርአት ነው። የስርአት ከየአካባቢው እድር አንስቶ ህዝባዊ ማህበራት የምታያቸው የኢህአዴግ ደጋፊ የግድ ሁኑ ተብሎ የተገደሉበት ወቅት ላይ ነው ያለ ነው። የሀይማኖት ተቋማትን ገለልተኝነት የማያከብር መንግስት ነው ያለ ነው። ተፈካ ነው። ኦርቶዶክስን በለው ሙስሊሙ

ሚኪትሮች ካሉ መፍትሄን በካድገን እናስቀምጥ፣ በሚል በሰለጠኑትነት አካሄድ የምንሄድበት ወቅት እንጂ ወታደርን አሉ ይህንን ህዝብ ጨፍጭፍ እያደጉ ማድረግ እናስቀዳመት ነው። እኔ እንግዲህ በመፍትሄ ደረጃ አስቀምጥ ካልከኝ የጠቅላይ ሚኒስትሩ የሰጡት መግለጫ ከመጀመሪያው እስከ መጨረሻው አይቼዋለሁ። እጅግ በጣም አስደንጋጭ መግለጫ ሆነው ነው ያገኘሁት። በድፍረት የወታደሩ ክፍል ህዝብ ምግዜ አንድ መሱት አድዣ ያሉ ያሉት ጠቅላይ ሚኒስትሩ ቢያንስ እንኳን ከሌሎች ጓዶቻቸው ጋር ስለ መምከራቸው አልነገሩንም። ኃላፊነትም ሆነ ወደፊት የሚመጣውን የታሪክ ተጠያቂነት በተናጠል ለመውሰድ የፈለጉ ነው ለእኔ የመሰለኝ። አንደኛ ድርጅት እንደመያድ እነት ይህ በሰላማዊ ዜጋ ላይ ጦርነት ማወጅ እጅግ አሳዛኝና አሰቃቂ እንስት የሚጋብዝ የሞጥር ይ መፍትሄ አይደለም። እስኪ ረጋብ ነው ወሰው የዚህ ህዝብ ጥፋቱ ምንድን ነው? ህገ መንግስታዊ መብቱን ተጠቅሞ በህጋዊ መንገድ በወኪሎች አማካይነት አቤቱታውን አቀረበ። መልስ መስጠት ግዴታ የነበረው መንግስት የሰጠው መልስ ሳያረካ ቢቀር እንኳ ቀድሞ ወደ ሀይል እርምጃ ሳይገባ አንገቱን ጠቶ ተቀመጠ። ሰላም ሰላም ማባባት የፈለገው ደግሞ የመንግስት አካል ተጠያቂ ናቸው ያላቸው የህዝብ ወኪሎች ከህግ ውጭ ከሆኑ በግልጽ አደባባይ እንደ ጥፋታቸው መጠየቅ የቻለ እነ ለጠስፋ ታጣቂዎች መላክ በየትኛው የህግ አግባብ ነው የሚፈቀደው?

ምስራቅ አማራ ላይ ምንም አይነት ሰላማዊ ሰልፍ ምንም አልተካሄደም። እዛ አካባቢ አሁን ህዝብ ማሰር ምን አመጣ ወንደ ያለ አሁን ሀያ አራት ጊዜ ውስጥ አስረው መከራቸውን እያዩ ነው። ምንም ነገር በደለበት እኔ ህግ ያጠና ወርዴ ገርም በህግ ቋንቋ አንድ ወንጀል ወንጀል የሚሆነው ድርጊት ከማሰብ ጋር አንድ ላይ ሲቀናጅ ነው። ማሰብ በራሱ እኮ ወንጀል አይደለም። አሁን ገና ለገና ህገ መንግስት ለመናዳ አስባቸውን ተብሎ የታሰሩ እኮ ናቸው። እኛ በራሱ ያ አካባቢ ሲሆን ነው። እኔ አሁን ሲሄድ እዛ እንደምታሰብ ነው እየተነገረኛለሁ ይሄ ባለበት አለ ለምን እንደተብሎ ነው ሲይዙ፣ እንግዲህ ስለዚህ መምጣት ካለበት ጠቅላይ ሚኒስትሩ ያስቀጡት። እኔ መፍትሄ አይመስለኝም የሚያባሩት ነው። በሌላ በኩል አቶ በረከት ስምኦን የሁለት ምርጫዎች ወግ የሚል አንድ መጽሐፍ አላቸው። እዛ ላይ ምንም ምን ትምግት ቀስል ኢህአዴግ ህዝብ አከባሪ ነው። በኢህአዴግ ጌታው ህዝቡ ነው። ኢህአዴግም ጌታውን አገልጋይ ድርጅት ይላል። ይሄ ማለትና አሁን ህዝብን ሂደ ጨርሱ ነው ትእዛዝ መስጠት የአካባቢ ነው የምትገናኘው ስለዚህ በዚች ሀገር ዘላቂ ሰላም ይምጣ የሚባል ከሆነ የተራዲ የአገባ ሰላም በማስፈንም አሁን ጠቅላይ ሚኒስትሩ የሰጡት መግለጫ በምንም ተአምር የሚያስገዳልም በምጥኩ መሆን ያለበት ለህዝብ ሰላም መክፈል፣ ለሀገር መረጋጋት መረጋጋትና ለዘላቂ ሀገር እድገት ሲባል አሁንም ችግሩ በሰለጠነ የፖለቲካ አካባቢ በውንጊት ይሰጣ የኔም አቋም ድርጅታችን ማለት የኔም አቋም ይሄ ነው። ጨርቻ አመሰግናለሁ። እሺ፣ አቶ አዳነ አመሰግናለሁኝ። ወደ ፕሮፌሰር ስቲልም መለስ እንግዲህ፣ ህግና ህጋዊነት እስካልተከበረ ድረስ በአንድ ሀገር ስነ ስርዓት አይኖርም። ያው መንግስትም ቆሞ አለ ማለት አይቻልም። ጠቅላይ ሚኒስትሩ የአስቸኳይ ጊዜ አዋጅ ነው ያወጁት ያለውን ጸጥታ አስከባሪ ኃይል ሁሉ ይሄ እንግዲህ ሄዶ ነው መከላከያ ሰራዊት ሁኖም ሊጨምር ይችላል። ምክንያቱም እነሱ ሁሉንም እየደባለቁ ነው የሚጠቀሙት። የፖሊስ ስራ ነው፣ የደህንነት ስራ ነው። ምን ብለው ምንም ፈርጅ የሚያስቀምጡለት ነገር ስለሌለ እና እኔ የምገነዘበው የአስቸኳይ ጊዜ አዋጅ በሀገሪቷ እንደታወጀ ነው። በአስቸኳይ ጊዜ አዋጅ ሁኔታ ላይ ነጻ እርምጃዎች ይወሰዳሉ፣ የሀገር ደህንነት ወዘተርፈ ቅድሚያ ይሰጠዋል በማለት ማለት ነው። እና እኔ በበኩሌ እንግዲህ የአስቸኳይ አዋጅ ማወጃ ስነ ስርአት አለው፣ ባለውም ህገ መንግስት መሰረት እና ይህንን አዋጃቸውን እንግዲህ ከሰሞኑ ፓርላማውን ጠርተው ሊያጸድቁ ይሁን ወይስ እንደው የነገሩን በአግባቡ ካለመረዳት ተነስቶ ዝም ብለው እንዲሁ ያ ስልፊት ይሁን አዝፊ አለው በሙሉ እርምጃ እንዲወስድ የሚሉት አነጋገር በእውነቱ ነ በጥልቀት ሊመረመር የሚገባ ነው እና ሀገራችን እና ነው ህዝቦቻው በከፍተኛ አደጋ ላይ ናቸው ነው ማለት ነው። እዛ እርምጃ ሰብሰብ ብሎ የተገኘውን ሁሉ ሰልፍ ነው ብሎ እንዲደበድቡ፣ ነው። ምንም አይነት አፍራሽ የሆነ እንቅስቃሴ ውስጥ እንግዲህ፣ አፍራሽ ማለት በነሱ አመለካከት ውስጥ የገባ የሚለውን ሁሉ እንደፈለጉ ሊያስሩ፣ ሊገሉ ነው እንዲያሰቃዩ፣ የሀገሪቷ ከፍተኛው ባለስልጣን ፍቃድ እንደሰጠ ነው የምገነዘበው። ስለዚህ እውነቱ ጥንቃቄ መወሰድ ያለበት ሁኔታ ላይ ነው ያለ። ነው ዝም ብለንም ማየት የለብንም። በሀገራችን ጉዳይ ያገባናል። ኢህአዴጎች በዚሁ በህብደታቸው ቢቀጥሉ እኛ የጥፋቱ ደረጃ እጅግ ከፍተኛ ሊሆን እንደሚችል አይተነዋል በእርግጠኝነት። በዚህ ሰሞንም የምናያቸው አንዳንድ ህዝቡ ተስፋ ከመቁረጥ ተነስቶ በሚያደርገው እንቅስቃሴ መንግስት አፍራሽ ኃይሎቹ የሚሆኑ ነው የሚታዩት ግጭቶች። ዲፕሎማቲክ ኮሚኒቲውም ጋር በዛሬ ሁለት በጣም ከፍተኛ ስጋት ውስጥ የገባ ሀገር ዲፕሎማቶች ጋር መገናኘት ችያለው። እንግዲህ ይሄ የውጭ ቀጥተኛ ኢንቨስትመንት የሚባለው ኢንቨስትድ የሆኑት ንብረቶቻቸው ጥበቃ እንዳልተደረገላቸው ነው። በከፍተኛ ደረጃ ተቃውሞ ለማሰማት ከመንግስት ጋር ግንኙነት ሲያደርጉ እንደነበረ የተረዳሁት እና የሀገሪቷን ከፍተኛ ችግር ላይ እየጣሉ ነው። ኢህአዴግ ዝም ብሎ አልኩ አልኩ፣ ከኔ በላይ የሚያቅ የለም፣ ከዚያ ወጣ ያለውን የጨፈልቀዋለሁ። የሙሉ አባባ እንትና አቋማቸው ጤነኛ አይደለም እና እኔ እንደገና የመጨረሻ መድገም የምፈልገው ይሄ ሥርዓት የህዝቡን አመኔታ አጥቷል፣ ወድቋል። ከእንግዲህ ወዲህ ይህንን ሀገር ሊያስተዳድር አይችልም። እና ምንድነው እንዲህ አይነት ሁኔታ ሲሆን ሊወሰድ የሚገባው በማንም በሰለጠነ ሀገር የህዝብ ውሳኔ ነው የሚጠየቀው፣ ምርጫዎች ናቸው የሚጠሩት። ኦኬ። ይሄ ቮት ኦፍ ኮንፊደንስ ፓርላማ ላይ ቅረብ እንዳይባል ያው ነው ያው እርስ በራሱ ነው ማን ማን ላይ ሁሉም የራሱን ነው አንገት ማዳን የሚፈልግ ነው ሊሆን አይችልም፣ በኢትዮጵያ ሁኔታ። ስለዚህ ከፓርላማው የምንጠብቀው ነገር የለም። ከዚህ ከፌዴሬሽን ምክር ቤት ከሚባለው የምንጠብቀው የለም። ከኢህአዴጉም ያው በእነሱ በኩል ሊሉ የሚችሉትን ወር የፈለጉትን ብለውታል። እሱ ደግሞ መፍትሄ አይደለም። ስለዚህ ህዝቡ የወስን ነው። ህዝቡ እንዴት ነው የሚወስነው? በዚህ ሀገር ምርጫ ሊካሄድ ይገባል ነው የምንለው። ስለዚህ ጥረታችንን ትኩረታችንን ከፈለውን መስዋዕትነት ይህንን እውን ለማድረግ መጠቀም እንዳለብን በእርግጠኝነት ነው የምናገረው። አመሰግናለሁ። ፕሮፌሰር በየነ ጴጥሮስ የመድረክ የወቅቱ ሊቀመንበር፣ እንዲሁም አቶ አዳነ ጥላሁን የመላ ኢትዮጵያ አንድነት ድርጅት ዋና ጸሐፊ ዛሬ የሰጣችሁት አስተያየት ወይም የእናንተን ግንዛቤ ያስቀመጣችሁት ጠቅላይ ሚኒስትሩ ትናንትና ለመንግስቱ መገናኛ ብዙሀን በሰጡት መግለጫና በዜና ማሰራጫዎቹ፣ በመንግስቱ ዜና ማሰራጫዎች በዜና መልክ የቀረቡልንን ሀሳቦቻቸውን አንስተን በእነሱ ላይ ነው ማብራሪያዎችንና የራሳችሁን ግን ግንዛቤ ሰጣችሁት። እንግዲህ ሰፋ ብሎ ደግሞ በሚወጣበት ጊዜ የጠቅላይ ሚኒስትሩ ማብራሪያ ወይም ለሌሎች መገናኛ ብዙሀን ለግል መገናኛ ብዙሀንም ይሁን ለውጭ መገናኛ ብዙሀን ሌሎች ማብራሪያዎችን በሚሰጡበት ጊዜ ደግሞ ሰፋ ባለመድረክ ሁለታችሁንም በሌሎችም ጉዳዮች ላይ አስተያየት እንድትሰጡ ጋብዛለሁኝ። ለዛሬ ግን ለጊዜያችሁም ለሰጣችሁኝም ማብራሪያ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ያንን አመሰግናለሁ። ለሰጣችሁን ድል አመሰግናለሁ። በእኔም በኩል አመሰግናለሁ። ደህና ደሩ።